ማንተጋፍቶት፣ አማራጭ ለጀርመን ትናንት ማታ በማግደቡርግ ከተማ ያካሄደውን የምርጫ ዘመቻ ተከታትለኸው ነበር። የፓርቲው መሪዎች በዚሁ ወቅት ምን ሀሳቦችን ነበር ያነሱት? በዚያ የተሰበሰበው ህዝብስ የምርጫውን ቅስቀሳ እንዴት ነበር የተቀበለው? ጥሩ፣ አሪያም፣ ልክነሽ ማታ ወደ ማግደቡርግ የምትባለው ከተማ ነው ያቀና ነው ከላይፕዚግ ተነስተን እና እዛ ከተማ ውስጥ ምሽት አካባቢ ደንገዝግዝ ሲል ሰልፍ ነበር የአማራጭ ለጀርመን ፓርቲ እዛ ላይ ዋና ዋና ፖለቲከኞች እነ አሌክሳንደር ጋውላንድ ያው የአኤፍዲ የሚባለውን ፓርቲ ከመሰረቱት ውስጥ አንዱ ናቸው። እሳቸውን ጨምሮ በዛ አካባቢ የአኤፍዲ ዋና እጩ ተወዳዳሪ ሆነው የቀረቡትም ማርቲን ራይሻርት ንግግር አድርጓል። ሁለቱም ሰዎች ሁለቱም ንግግራቸው ላይ በአብዛኛው በተለይ ማርቲን ራይሻ ንግግር ሲያደርጉ በጣም እንደቁጣም ቁጣም አይነት ነገር አለው አነጋገራቸውም ይሄ በጀርመንኛው እንትን ስትሰሚው ቃላት አጠቃቀማቸው ራሱ ጠንከር ያለ ነው እና ትንሽ ካፊያ ነበር፣ ዝናባማ ነበር ወቅቱ። ጀርመን ቅዝቃዜ ወጧታል፣ ከዚህ ቅዝቃዜ እናውጣት የሚል አይነት ንግግር ተናግሯል። ጀርመን የቀዘቀዘችበት ምክንያት የፖለቲካ አመራር ከፍ ያሉት መራይተ መንግስት አንጌላ ሜርክልን ጨምሮ ለጀርመኖች ቅድሚያ ስላልሰጡ የውጭ ስደተኞች ላይ ትኩረት በማድረጋቸው ነው ስለዚህ እኛ እየተጎዳን ነው ቢያንስ ስድስት ሚሊዮን ጡረተኛ ጀርመኖች ውለታቸው ተረስቶ በዝቅተኛ የኑሮ ደረጃ ላይ ነው የሚገኙት እኛ ለጀርመን ነው ቅድሚያ መስጠት ያለብን የተቀማነውን አባት ሀገር እናስመለስ የሚል ንግግር ጠንከር ያለ ነገር ነበር ሲናገሩ የነበረው ግን አጠቃላይ ድባቡ የተወሰኑ የአማራጭ ለጀርመን ፓርቲ ደጋፊዎች ያለምንም ችግር እዛ ቆመው ንግግሩን ይከታተሉ ነበር። የደመቀ ተሳትፎ ያደርጉ ነበር፣ በጩኸትም በድጋፍም። በሌላኛው ወገን ደግሞ መሀል ላይ ፖሊስ አለ። በሌላኛው ወገን ላይ ደግሞ የግራዎቹ እንዲሁም የሶሻል ዲሞክራቲክ ፓርቲ ተወካዮች ሌሎችም የተለያዩ የሲቪል ማህበረሰባትም ግለሰቦችም ተሰብስበው ደግሞ የተቃውሞ ድምፅ ያሰሙ ነበር እና ከግራ ከቀኝ እነዛ ይናገራሉ ከመድረኩ ላይ፣ እዚህ ጋር ተቃውሞ ይሰማል፣ የአፍዲ ደጋፊዎች ደግሞ ድጋፋቸውን ያሰሙ ነበር። ድባቡ ይሄን ይመስል ነበር፣ ግን ሰላማዊ የሆነ የምርጫ ቅስቀሳ ነበር ሌላ የተለየ ነገር የሌለበት። ስለ ቅስቀሳው ዘገባ የማቅረቡ ሂደት እንዴት ነበር? እንደምታውቀው፣ ማን ተጋፍቶት አማራጭ ለጀርመን ፓርቲና ደጋፊዎቹ ጋዜጠኞች ሀቀኛ ዘገባ አያቀርቡም በሚል በጋዜጠኞች አኳያ ያላቸው አመለካከት ጥርጣሬ የታከለበት ነው እና አንተ ስለ ምርጫው ዘመቻ መረጃህን ለማግኘት በተንቀሳቀስክበት ጊዜ ምን ታዘብክ? ይህን በተመለከተ እንግዲህ ማግደቡርግ የተባለው ቦታ ላይ የትላንትናውን አማራጭ ለጀርመን የተባለው ፓርቲ ያዘጋጀው የምርጫ ቅስቀሳ ቦታ ላይ የአማርኛው ፌስቡክ ገጽ ላይም ፎቶዎቹን ለማኖር ሞክረናል። እዛ ሄጄ ያነሷቸውን በቅርብ ርቀት ሰዎቹን ተጠግቼ ነው ፎቶም ያነሳሁት። ያንን ሳደርግ ግን ቀደም ብሎ እዛ አካባቢ የሚኖር የዛው ሀገር ጋዜጠኛ ጠብቆን ነበር እና እሱ የተወሰነ ነገር ነግሮናል። ቀድሞ የደረሰበትን ነገር እናንተ በቀለማችሁ ብቻ ሳይሆን እኛ ደግሞ አምስት አፍሪካያኖችንን በቀለም ሳይሆን እኛ ራሳችን ጋዜጠኞችን አይወዱም። እንደ ድብደባም አይነት ሙከራ ደርሶብና ነበር በተቻለ መጠን ጥንቃቄ አድርጉ። ከፈለጋችሁ በዚህኛው ወገን፣ ካልፈለጋችሁ ደግሞ ፖሊሶቹ ባሉበት መሀል መሆን ትችላላችሁ። የእናንተ ምርጫ ነው አለን እና ወደ ሰዎቹ ተጠጋን። አንድ ሁለት ሰዎች የምርጫ ቀስቀሳቸውን አምጥተው እጃቸውን ከፍ እያደረጉ ስለ ጀርመን እየተናገሩ ፎቶ ተነሱ። ግን ቃለ መጠይቅ የመሳሰለውን ነገር ለማድረግ ስሞክር ፍላጎት የላቸውም፣ አንዳንዶቹ አይናገሩም። ከዚህ በኋላ ጉዟችሁ ወዴት ይሆናል? እንግዲህ ከዚህ በኋላ አሁን የምናቀናው ነገ ወደ ፍራንክፉርት ኦዶር የምትባለው በበርሊን አቅጣጫ ያለ ነው እና ወደዛ ነው የምንሄደው። ከዚያም ተነስተን ወደ ፖላንድ ድንበር ጋ ያለች አነስተኛ ከተማ እንሄዳለን። ምክንያቱም ፖላንዶችም ያው በስደተኞች በዛ በኩል ሲያልፉ የነበረው ሁኔታ አለ። ምን አይነት ስሜት አላቸው፣ እዛ አካባቢ የሚኖሩ ሰዎች የሚለውን ለመቃኘት እንሞክራለን። የስደተኞች ሁኔታ ምርጫው ላይ ምን የፈጠረው ነገር አለ የሚለውን ነገር ለመታዘብ ወደ ፖላንድ ድንበር ነው የምንሄደው ማለት ነው ነገ። ማንተጋፍቶት፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።